በእናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል በዚህ ጉዳይ ላይ ብዙ ጊዜ ገጥሞናል። እንዴት እከሌን ድረ ገጻችሁ ላይ ታወጣላችሁ? ምን ሰርቶ ነው የሚሉ ፈተናዎች አሉ። ይሄ እኛ በምንሰራው የዳኝነት ወይም ደግሞ የመሰነድ ስራ ላይ ትልቅ የሆነ ተግዳሮት ነው የሆነብን። የሰማችሁት እዝራ እጅጉን ነው። ከመቶ ሃምሳ በላይ ጋዜጠኞችን ታሪክ የያዘ መጽሐፍ በማሳተም አዲሱ ትውልድ ስለ ኢትዮጵያን ጋዜጠኞች ጉዞ እንዲረዳ ለማድረግ እየጣረ ያለ ጋዜጠኛ ነው። ቆየት ብሎ ብሎ ሐሳቦቹን ያጋረናል። እኚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩ እመራለሁ። ኤልያስ አስማሪ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁን ስለምትቆዩ አስቀድመን እጅጉን እናመሰግናለን። ከመሸጋገሪያው በኋላ ወደ መጀመሪያው ዝግጅት እናምራለን። ያቢና ቪኦኤ አዲሱ ትውልድ ድምፅ ከአሜሪካ ድምፅ ወደ እናንተ እየቀረበ ያለው መዝገባ አእምሮ መቶ ሰማንያ የኢትዮጵያን ሚዲያ ሰዎችን የሙያዊ ህይወት የሰነድ አዲስ መጽሐፍ ነው። ይሄ በአይነቱ የተለየ መጽሐፍ እውን ይሆን ዘንድ የማስተባበርና የማሳተም ስራውን የሰራው ደግሞ ተወዳጅ ሚና ኮሚኒኬሽን የተባለ ድርጅት ነው። ስለ መጽሐፉ ዝግጅትና ፋይዳ ለመረዳት አመሻሹን ወደ ድርጅቱ ስራ አስኪያጅ ጋዜጠኛው እዝራ እጅጉ ደውለናል። እዝራ አስቀድሞ መጽሐፉን ማሳተም አስፈላጊ የሆነበትን ምክንያት ይነግረናል። እንግዲህ ይህን መጽሐፍ ለማዘጋጀት የታሰበበት ዋናው ምክንያት አንደኛ ኢትዮጵያ ውስጥ በጠንካራ ሽፋን ወይም በሃርድ ከቨር የታተሙ መረጃ ሰጪ በኢንሳይክሎፒዲያ ቅርጽ የተዘጋጁ መጽሐፎች ስለሌሉ ነው። ሁለት ደግሞ እኛ እንደ ተወዳጅ ሚዲያ እና ኮሚኒኬሽን ዘመን ተሻጋሪ ስራዎችን ለመስራት ለትውልድ የሚቀመጡ ስራዎችን የመስራት ግብ ስለነበረን ከዚህም ባሻገር ደግሞ በህይወት ያሉ የመገናኛ ብዙኃን የጥበብ ሰዎች፣ በተለያየ ሙያ ላይ ያሉ ሰዎች ህይወታቸው ሳያልፍ ታሪካቸውን ሰንዶ ማስቀመጥ ዓላማችን ስለነበር ለልጆቻቸውም ለትውልዱም አንድ ነገር እንዲቀመጥ በማሰብ ነው ይህንን ስራ የሰራ ነው። በዚህ መጽሐፍ ውስጥ ያካተትካቸውን ሰዎች ለመምረጥ መስፈርቱ ምን ነበረ? የእኛ ድርጅት እንደ ተወዳጅ ሚዲያ እና ኮሚኒኬሽን በዚህኛው ለየት የሚያደርገው ነገር ከዚህ ቀደም ከተማርናቸው ትምህርቶች ልምድ ቀስመን ራሱን የቻለ የስድስት አባላት ያሉት የመማክርት ቡድን አምስት አባላት ያሉት ደግሞ የአማካሪዎች ቡድን ሰባ ዩኒቨርሲቲ የጋዜጠኝነት ትምህርት ቤት ከዚህ ጋር በተያያዘ የሚያማክሩን ሰዎች አሉ እነዚህ ሰዎች ባሉበት ወደ አስር የሚደርሱ ጋዜጠኝነትን መሰረት ያደረጉ መስፈርቶችን በማውጣት ነው ይህንን ስራ የሰራ ነው እንግዲህ ዋናው ዋና መስፈርታችን ፕሮፌሽናሊዝም ላይ ትልቅ ስራ የሰሩ የጋዜጠኝነትን ሙያ ለማሳደግ በኖሩበት ዘመን ትልቅ አስተዋጽኦ እያበረከቱ እንደዚሁም ደግሞ በሀገራችን ውስጥ ትክክለኝነት፣ እውነትን በመናገር እንደዚሁም ደግሞ ታሪካቸው ወይም ደግሞ የሰሩት ስራ መለስ ተብሎ ሲታይ ከጣ ላይ ከሬዲዮ፣ ከቴሌቪዥን ሲፈለግ ለትውልዱ አንድ ታላቅ ቁም ነገር አበርክተዋል ብለን እኛ ያመንባቸውን 180 የሚደርሱ ከ1950 እስከ 2004 ያሉ ባለሙያዎችን ስንር ነው ሁሉም ፐርፌክት ናቸው ይሄን መስፈርት ያሟላሉ ለማለት ሳይሆን፣ ግን ቢያንስ ሁሉንም ጋዜጠኛ፣ የሚዲያ ባለሙያ የመሰንር ግብ ስለሌለን ቢያንስ የማጥራቱን ስራ እንዲያቀልልን ወደ አስር መስፈርቶችን ለማውጣት ሞክረናል። ይህንን መጽሐፍ በማዘጋጀት ረገድ የገጠሟችሁ ፈተናዎች ምን ነበሩ? እንግዲህ እኔ በግሌ እዚህ ስራ ውስጥ የዚህ ሀሳብ አመንጪ በሆንም ከእኔ ጋር አብረው የተጓዙ ባለሙያዎች አሉ የመማክርት አባላት ቤተሰብ ጌቴ ጥበቡ በለጠ፣ እጩ ዶክተር አየለ አዲስ፣ አለም ሰገድ አበበ፣ አይናለም ሃድራ። እነዚህ እንግዲህ ከኔ ጋር በተለያየ ምክንያት አብረው እየሰሩ እና በበጎ ፈቃድ እንደ መማክርት አባላት ሆነው የሚያገለግሉ አሉ። ይቅርታ ሄረንክስዩምንም ዘግቸዋለሁ። ሄረንክስዩምም አለ እና ባለሙያዎችን ስንመርጥ በተለይ በተለይ ከ1980ዎቹ እስከ 90ዎቹ እና ሁለት ሺዎቹ ያሉ ወጣት ባለሙያዎችን ስንመርጥ በጣም ፈተና ውስጥ ገብተን ነበር። ምክንያቱም የትኛውን ባለሙያ ከየትኛው እናስቀድማለን፣ የትኛው ምን አሻራ አኑሯል? ሰነድ ዶክሜንት በሌለበት እኛ አገር ደግሞ በአብዛኛው ጊዜ አንደኛውን አንዱን የማክበር ነገር ብዙ የለም። የአንደኛው ታሪክ ሲወጣ ደግሞ እሱ ምን ሰርቶ ነው የሚወጣው የሚሉ ነው ያሉት። እኛ ደግሞ በአብዛኛው በቅርብ አለቆቻቸው፣ በጓደኞቻቸው በሚሰጥ ምስክርነት ነው በአብዛኛው ማስረጃ የምናሰባስበው። በዚህ ጉዳይ ላይ ብዙ ጊዜ ገጥመናል። እንዴት እከሌን ድረገጻችሁ ላይ ታወጣላችሁ ምን ሰርቶ ነው የሚሉ ፈተናዎች አሉ። ይሄ እኛ በምንሰራው የዳኝነት ወይም ደግሞ የመሰነድ ስራ ላይ ትልቅ የሆነ ተግዳሮት ነው የሆነብን። ምክንያቱም አንድን ሰው ጋዜጠኛ ስለሆነ ብቻ አንሰንደውም። የቅርብ ሰዎቹ በሚሰጡት ምስክርነት ስለሆነ የምንሰራው፣ አንዳንድ ጊዜ እንደዚህ አይነት ችግሮች ገጥመውን ነበረ። በእርግጠኝነት ግን ይህንን ችግር ለማለፍ የሄድንባቸው ርቀቶች በጣም ከባድ ነበሩ። ኃላፊነትን መውሰድ ጠይቃል። የአንድን ሰው ታሪክ እዛ መጽሐፍ ላይ እንዲወጣ ስንሰነድ አላማችን መሰነድ ነው እንጂ ሰውየውን ማሞጋገስ፣ ሰውየውን ማበረታት ብቻ አይደለም ታሪክ መሰነድ አለበት የሚል መስ ነው የነበረን። ነገር ግን አንዳንድ ሰዎች እከሌ እዚህ መጽሐፍ ላይ ካለ የኔ ታሪክ የለም፣ እከሌ ሳይኖር የኔ ታሪክ መኖር የለበትም እኔ ምን ሰርቼ ነው ታሪክ የሚወጣው በማለት ምላሽ ሰጥተውን ነበረ። በዚህ ምክንያት እዚህ መጽሐፍ ላይ ታሪካቸው መግባት ሲኖርበት ያልገቡ በርካታ ሰዎች አሉ። ይሄን መጽሐፍ ግን ሲያዩ፣ በተለይ በሶሻል ሚዲያ ላይ ሲተዋወቅ አሁንም ከማታያ ቤት መጽሐፉ ስለወጣ መጽሐፉ ስናሳያቸው ምን አለ በገባን ያሉ ሰዎች ነበሩ። ለእኛ ግን ትንሽ ፈታኝ ነበረ። ለእኔ በግሌ ሰዎቹ ጋር መደወል ማሳመን፣ መረጃዎችን ማሰባሰብ፣ ዶኪሜንት ከጋዜጣ ላይ ከመጽሔት ማጣራት እውነት ከሌ ዚህ መስሪያ ቤት ሰርተዋል ወይ ምን ነበር አሻራ ወይስ እንደ ዝም ብሎ ሰው የሚያዘናንቀው ሰው ነው ይህን ማጣራቱ ከባድ ነበር። ሀብትሽ፣ የዚህ መጽሐፍ መዘጋጀት የኢትዮጵያ ጋዜጠኞችን ታሪክ በመዘከረ ረገድስ የሚኖረው ሚና ምንድን ነው ብለ ታስባለህ? ትልቁ የዚህ መጽሐፍ መሰነድ ጥቅሙ ጋዜጠኝነትን ለሚማሩ በተለይ ደግሞ በጆርናሊዝም ስኩል ውስጥ ላሉ ልጆች ወጣት ተማሪዎች ጠቀሜታ አለው። ከዚህም በተጓዳኝ ደግሞ ምርምር ለሚያደርጉ ሰዎች ጋዜጠኝነት በተለይ ደግሞ እኛ ሀገር ብዙ ጊዜ ሰዎች ሲማሩ ምሳሌ የሚጠቀሰው የውጭ ሀገር የሚዲያ ባለሙያ ነው። ወይ ቢቢሲ የሚሰራ ወይ ደግሞ ሌላ ቦታ የሚሰሩ የውጭ ሀገር ባለሙያዎችን ነው ኮት የምናደርገው። ይሄ ከሚሆን ይልቅ ግን ኢትዮጵያውያን ባለሙያዎች እነ ሳምነው ገብረወልድ፣ እነ ማዕረጉ በዛብህ፣ እነ ሙሉጌታ ሉሌ የመሳሰሉት በ1950ዎቹና 60ዎቹ የነበሩ ሰዎች ምሳሌ እንዲጠቀሱ የእነሱን የስራና የህይወት ታሪክ መሰነድ አስፈላጊ ስለሆነ ጠቀሜታው ያየለ ነው። ሁለት ደግሞ መገናኛ ብዙሃኖች ስለ ጋዜጠኞች እንደው አንድ ነገር እንስራ፣ ሽልማት እንሸልም፣ እውቅና እንስጥ ብለው መገናኛ ብዙሃኖች ከፈለጉ የትኛው ባለሙያ በየትኛው ዘመን ነበር፣ ምን ሰራ የሚለውን መረጃ የሚሰጥ ዶክሜንት ነው። መዝገብ አምሮ ዝራ ከዚህ ቀደምም የተለያዩ ሰዎችን ታሪክ እንዲሁ በድምፅና በምስል ሳይቀር ሰንድሃል። አሁን ደግሞ ይህን መጽሐፍ ታተማ አድርገሃል። በመጭ ዘንድ ልታደርጋቸው ያሰብካቸው ጉዳዮች ውስጥ ምንድን ናቸው? እንግዲህ ያው ተወዳጅ ሚዲያና ኮሚኒኬሽን ከተመሰረተ አስራ ስምንት ዓመት ቢሞላውም ግን በተለይ ባለፉት አምስት ዓመታት ሁለት ሺ ዘጠኝ ኢትዮጵያ ውስጥ ብዙ ያልታዩ ስራዎችን በተለይ ከታሪክ ጋር በተያያዘ ትኩረቱን ሙሉ ለሙሉ ግል ለታሪክ ህይወት ታሪክ፣ የኢትዮጵያ ጉዳይ ለትኩረቱን አድርጎ መስራት ከጀመረ አምስት ዓመት ሆኖታል። ብዙ ተቀባይነትንም አግኝቷል በምሁራንም ዘንድ። ስለዚህ አላማችን አሁን የኢትዮጵያ ኢንሳይክሎፒዲያ ብለን መዝገበ አእምሮን በተለያዩ ሙያዎች ወደ ሰላሳ መስፈርቶችን አውጥተናል። የተለያዩ መምህራኖች፣ መንግስታዊ ስራ ኃላፊዎች፣ የጦር መሪዎች፣ የአካውንቲንግ ባለሙያ እያደረግን እንደዚህ እየከፋፈልን በየዘርፎቹ ለኢትዮጵያ የሰሩ ሰዎች በህይወት ያሉም የሌሉም የእነሱን ታሪክ በየአመቱ በአመት አንድ ጊዜ በኢንሳይክሎፒዲያ በተለያዩ የእኛ በምንፈጥራቸው ድረገጾች ላይ አውጥቶ ኢትዮጵያውያን ሰው ነበራቸው፣ ባለውለታም አላቸው። በህይወት ያሉም ሰዎች በኖሩበት ዘመን አሻራ አላቸው የሚለውን ለማሳየት ነው። እንደሚታወቀው ብዙ ጊዜ ታሪክ የሚሰነደው ሰው ከሞተ በኋላ ወይም ደግሞ ትልቅ ስራ መስራት አለበት። እኛ ግን ሁሉም ሰው ባኖረው አሻራ ልክ እድሜው 30ም ይሁን 25 ዓመትም ይሁን 22 ዓመትም ይሁን ለሀገሩ አንድ ስራ ከሰራ ያ ሰነድ ለትውልድ መቆየት አለበት ብለን ስላመንን በዚህ ጉዳይ ላይ እንሰራለን። ከዚህም በተጓዳኝ እነዚህ ስራዎች ራሳቸው ኦዲዮ ይኖራቸዋል፣ ለአይነ ስውራን። አሁን ይሄ የመዝባ አእምሮ ከሁለት ወር በኋላ ኦዲዮ ይወጣል፣ በድምፅ ይተረካል። ስለዚህ ዞሮ ዞሮ ትልቁ ዓላማችን የኢትዮጵያውያንን ታሪክ ዳጎስ ባለ መዝገበ አእምሮ በተሰኘ መጽሐፍ መሰነድ ነው አላማችን። እጅግ በጣም አመሰግናለሁ። ጋዜጠኛ እዝራ እጅጉ መዝገበ አእምሮ ስለተሰኘው ኢትዮጵያ ሚዲያ ሰዎችን ታሪክ ስለሰነደው አዲስ መጽሐፍ ስለነገርከን በጣም አመስጋኞች ነን። መልካም ቀን ይሁንልህ። Mama said I ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ቀጣዩ መሰናዶ ስፖርት ነው። በዩናይትድ ስቴትስ ኦሪገን ላይ እየተካሄደ ባለው አስራ ስምንተኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያ እስካሁን ሁለት ወርቅና አንድ ብር በማግኘት ሁለተኛ ደረጃ ላይ ትገኛለች። በሌላ ዜና ደግሞ በሴቶች የኢትዮጵያ ፕሪምየር ሊግ ኢትዮጵያ ንግድ ባንክ ሁለት ጨዋታ እየቀረው የሊጉን ሻምፒዮንነቱን አረጋግጧል። የዓለም አቀፍና ከአውሮፓ እግር ኳስ የተጣለባትን እገዳ በመቃወም ሩሲያ ለስፖርት ገላጋይ ፍርድ ቤት የቀረበችውን ይግባኝም በተመለከተ ኬኔዲ አባተ እንደሚከተለው ይነግረናል። በ18ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያ እስካሁን ሁለት ወርቅና አንድ ብር ማግኘት ሁለተኛ ደረጃ ላይ ትገኛለች። በዩናይትድ ስቴትስ ዩጂን ኦሬገን ላይ እየተካሄደ ባለው አስራ ስምንተኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያ በሴቶች አስር ሺህ ሜትር ና ወንዶች ማራቶን የወርቅ ሜዳሊያ ስታገኝ በማራቶን የብር ሜዳሊያ ማሸነፍ ችላለች። በሴቶች አስር ሺህ ሜትር የተሰለፈችው አትሌት ለተሰንበት ግደይ ለኢትዮጵያ የመጀመሪያውን የወርቅ ሜዳሊያ ቅዳሜ ዕለት አሸንፋለች። በኢትዮጵያውያን በኬንያውያን ና በትውልደ ኢትዮጵያዊት ኔዘርላንዳዊት አትሌት ሲፋን ሀሰን መካከል ብርቱ ትንቅንቅ በታየበት በዚ ውድድር የ5000 ሜትር ና የ10000 ሜትር ርቀቶች የአለም ክብረ ወሰን ባለቤቷ ለተሰንበት ኬንያውያን ተፎካካሪዎቿን ቀድማ ነው ድል የተጎናጸፈችው። ለተሰንበት ሁለተኛና ሶስተኛ የወጡትን ብርቶቹን ኬንያውያን አትሌቶች አስከትላ የገባቸው 10ሩን ኪሎ ሜትር በ30 ደቂቃ ከ9 ሰከንድ በሆነ ጊዜ በማጠናቀቅ ነው። አትሌት ለተሰንበት በሻምፒዮናው የመጀመሪያ የወርቅ ሜዳሊያዋን ነው ያሸነፈችው። አትሌቷ በቶኪዮ ኦሎምፒክ በ10000 ሜትር ውድድር የነሐስ ሜዳሊያ አሸናፊ ነበረች። የሚካሄደው የወንዶች ማራቶን ደግሞ ታምራት ቶላ ና መውስነት ገረመው የወርቅና የብር ሜዳሊያ አሸንፈዋል። ውድድሩ ሊጠናቀቅ አስር ኪሎ ሜትሮች ገደማ ሲቀረው ጀምሮ ከተፎካካሪዎች ተነጥሎ ወደፊት የገሰገሰው ታምራት ቶላ የ42 ኪሎ ሜትሩን ርቀት ለመጨረስ ሁለት ሰዓት ከአምስት ደቂቃ ከአስድስት ማይክሮሰከንድ የፈጀበት ሲሆን ይህ ጊዜ የዓለም አትሌቲክስ ሻምፒዮና የማራቶን ክብረወሰን ሆኗል። ሌላኛው ኢትዮጵያዊ መውስነት ገረመው በአንድ ደቂቃ ከ8 ሰከንድ ዘግቶ በመግባት የብር ሜዳሊያ አሸናፊ ሆኗል። ሶስተኛ የ የወጣው ደግሞ ቤልጅየምን የወከለው ትውልደ ሶማሊያዊው በሺር አብዲ ነው። አትሌት ሰለሞን ባረጋ፣ በሪሁ አረጋዊና ታደሰ ወርቁ በተሰለፉበት የወንዶች 10000 ሜትር የፍጻሜ ውድድር ያልተጠበቀ ውጤት የተስተናገደበት ሆኗል። ዩጋንዳዊው ጆሹዋ ቼፕቴጌ ባሸነፈበት በዚህ ውድድር ኢትዮጵያውያኑ ሰለሞን፣ በሪሁና ታደሰ አምስተኛ፣ ሰባተኛና ዘጠነኛ ደረጃን ይዘው ነው ያጠናቀቁት። እስካሁን ባለው ውጤት ኢትዮጵያ ዩናይትድ ስቴትስን በመከተል በሻምፒዮናው ሁለተኛ ደረጃ ላይ ትገኛለች። e በሴቶች የኢትዮጵያ ፕሪምየር ሊግ ኢትዮጵያ ንግድ ባንክ ሁለት ጨዋታዎች እየቀሩት የሊጉ ሻምፒዮንነቱን አረጋግጧል። ትናንት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲና በአዳማው አበበ ቢቅላ ስታዲየም በተደረጉ የ23ኛ ሳምንት ጨዋታዎች ኢትዮ ኤሌክትሪክ ቦሌ ክፍለ ከተማን ሶስት ለ1፣ ድሬዳዋ ከተማ መከላከያን ሁለት ለ1፣ ቅዱስ ጊዮርጊስ አዲስ አበባ ከተማን በተመሳሳይ ሁለት ለ1፣ ሻምፒዮኑ ኢትዮጵያ ንግድ ባንክ ሐዋሳ ከተማን 4 ለ1 ሲያሸንፉ ጌዲዮ ዲላ ከባህር ዳር ከተማ እንዲሁም አርባ ምንጭ ከአዳማ ከተማ 0 ለ0 በሆነ አቻ ውጤት ተለያይተዋል። ሁለት ጨዋታ እየቀረው ሊጉን በበላይነት ማጠናቀቁን ያረጋገጠው ኢትዮጵያ ንግድ ባንክ ሊጉን በ60 ነጥቦች ሲመራ ኢትዮ ኤሌክትሪክ በ49 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ሎዛ በራ ደግሞ በሰላሳ አራት ጎሎች የከፍተኛ ጎል አስቆጣሪነት ደረጃን ትመራለች። መረጃው የኢትዮጵያ እግር ኳስ ፌዴሬሽን ነው። ከፊፋና ከአውሮፓ እግር ኳስ ማህበር የተጣለባትን እገዳ በመቃወም ሩሲያ ለስፖርት ገላጋይ ፍርድ ቤት ያቀረበችው ይግባኝ ውድቅ ተደረገ። የሩሲያ እግር ኳስ ማህበርና አራት የሩሲያ ክለቦች ሩሲያ በዩክሬን ላይ ወረራ ከጀመረች በኋላ በፊፋና በአውሮፓ እግር ኳስ ማህበር የተላለፈውን እገዳ በመቃወም ለስፖርት ግልግል ፍርድ ቤት ካስ ያቀረቡት ይግባኝ ውድቅ ሆኗል። ካስ ባወጣው መግለጫ በሩሲያና በዩክሬን መካከል ያለው ግጭት መባባስ እንዲሁም በዓለም ደረጃ የሚሰራጩት የህዝብና የመንግስት አስተያየቶች ፊፋና ዩኤፋ ምላሽ ሊሰጡባቸው የሚገቡ ያልተጠበቁና ታይተው የማይታወቁ ሁኔታዎችን ፈጥረዋል ብሏል። መግለጫው ሲቀጥል እንደዚህ ያሉ ሁኔታዎች በቀጠሉበት በአሁኑ ሁኔታ የሩሲያ ቡድኖችና ክለቦች በውድድሮች ውስጥ መሳተፍ እንደሌለባቸው ሁለቱም አካላት በየራሳቸው ህጎችና መመሪያዎች መሰረት የእግድ እርምጃ ወስደዋል ሲል እገዳው አግባብ መሆኑን አረጋግጧል። የሩሲያ ክለቦችና ብሔራዊ ቡድኖች በየካቲት ወር ውስጥ ነበር በፊፋና በአውሮፓ እግር ኳስ ማህበር ከሁሉም ውድድሮች ገዱት። የካስ ውሳኔን ተከትሎ የሩሲያ እግር ኳስ ማህበር ለስዊዘርላንድ የፌዴራል ጠቅላይ ፍርድ ቤት ይግባኝ ሊል እንደሚችል አስታውቋል። ሊግ በመጨረሻ ለቀጣዩ የውድድር ዓመት በመዘጋጀት ላይ የሚገኙ የአውሮፓ ታላላቅ ሊግ ክለቦች በተጫዋቾች ዝውውር ተጠምደዋል። በዝውውር ገበያው ከተጠመዱት መካከል የእንግሊዝ ፕሪሚየር ሊግ ክለቦች በቀዳሚነት የሚጠቀስ ሲሆን የአምናው ሻምፒዮን ማንቸስተር ሲቲ እስካሁን ካስፈረማቸው ተጫዋቾች መካከል ከቦሩሲያ ዶርትሙንድ ኤርሊንግ ሃላንድ፣ ከሊድስ ዩናይትድ የፈረመው የተከላካይ አማካይ መስመር ተጫዋቹ ካልቪን ፊሊፕስ እንዲሁም ዩሊያን አልቫሬዝ ይጠቀሳሉ። ሳዲ ማኔን ለባየር ሙኒክ አሳልፎ ሊቨርፑል ካስፈረማቸው ተጫዋቾች መካከል ደግሞ ዳርዊን ኑኔዝ ተጠቃሽ ነው። ሊዛንድሮ ማርቲኔዝ፣ ክሪስቲያን ኤሪክሰን ና ታይሬል ማላሲያ ማንቸስተር ዩናይትድ እስካሁን ያስፈረማቸው ተጫዋቾች ናቸው። አርሰናል ከሲቲ ያስፈረመውን ጋብሪኤል ጄሱስን ጨምሮ ፋቢዮ ቬይራን፣ ማተርነር ና ማርኪኖስን ወደ ክለቡ ያዛወረ ሲሆን ቼልሲ ደግሞ አጥቂውን ራሂም ስተርሊንግን ከሲቲ ና ተከላካዩን ካሊዩ ኩሊባሊን ከናፖሊ ማስፈረሙን አረጋግጧል። ሌሎች የእንግሊዝ ፕሪምየር ሊግ ና የተለያዩ ሀገራት ሊጎች ክለቦችም የሻቷቸውን ተጫዋቾች ለማስፈረም የሚያደርጉትን ጥረት ቀጥለዋል። የአውሮፓ አምስት ታላላቅ ሊጎች የዝውውር መስኮት እንደ ጎርጎሮሳውያኑ መስከረም አንድ ነው የሚዘጋው። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲ እናመሰግናለን። ወደ ቀጣዩ ዝግጅታችን ስናመራ ጾታዊ ጥቃት ከኮቪድ-19 በኋላ መጨመሩን በጉዳዩ ላይ የሚሰሩ የጤናና የሥነ ጾታ ባለሙያዎች ይናገራሉ። ለመሆኑ አንዲት ሴት ጾታዊ ጥቃት ሲፈጸምባት ማድረግ ያለባት ነገሮች ምንድን ናቸው? ኤደን ገረመው በጋንዴ መታሰቢያ ሆስፒታል የአንድ መስኮት ክፍል ባልደረባ የሆኑትን ዶክተር እስማኤል አሚኑ ጋራ ቆይታ አድርጋለች። ዶክተር እስማኤል የአንድ መስኮት አገልግሎት ምን እንደሆነ ከሚያብራሩበት ቆይታቸው ይጀምራል። ባህር ሶፍት ሴንተር እንግዲህ በሌላ ስሙ አንድ መስኮት አገልግሎት ክፍል ይባላል። እሱም ማለት ነው የተለያዩ አገልግሎቶችን በአንድ ጥላ ስር መስጠት ማለት ነው። የሚያካትታቸው የተለያዩ ዲፓርትመንቶችም የስነ ልቦና አገልግሎት ሕክምና የሚሰጡ አሉ። ሜዲካል ሕክምና፣ የፖሊስ፣ የአቃቤ ህግ እንዲሁም ሶሻል ወርከሮች ይገኙበታል። ኬዝ ማናጀሮች፣ ፋርማሲ ሰራተኞች፣ ላብራቶሪ ሰራተኞች። አንድ ሰው ጥቃት ደርሶበት ወይ መደፈር ገጥሞት ወደ ማዕከላችን ቢመጣ የትም ቦታ ሳይንቀሳቀስ አንድ ማዕከል ውስጥ ሁሉንም አገልግሎት አግኝቶ የሚሄድበት ቦታ ነው ማለት ነው። እናንተ በቀን ምን ያህል ሰው ነው የምታዩት? ከእነዚህ ውስጥ ምን ያህሎቹ ወጣቶች ናቸው? ምን ያህሎቹ ሴቶች ናቸው? ምን ያህል ወደ ምናየው ከመሄዳችን በፊት ትንሽ ስለ ቤቱ ተጨማሪ ነገር ላብራራልሽ። ይሄ ዋን ስቶፕ ሴንተር ነጻ ነው አገልግሎት የምንሰጠው። የህክምና አገልግሎት እንሰጣለን። አንድ ሰው ጥቃት ደርሶበት ብዙ ጊዜ ሴቶች ናቸው። ሴቶች ጥቃት ደርሶባቸው በሚመጡበት ጊዜ የተለያየ አካላዊ ጉዳት ሊያጋጥማቸው ይችላል። መቧጫ፣ መድማት፣ የተለያዩ አካላዊ መሰንጠቆች ወይ ስፔሲፊካሊ ደግሞ ማህፀን በር መሰንጠቅ እንደዚህ አይነት አጋጣሚ አጋጥሟቸው ሊመጡ ይችላሉ። ያው ደግሞ እንግዲህ በሚደፈበት ጊዜ ለተለያዩ በሽታዎች ሊዳረጉ ይችላሉ። አላስፈላጊ እርግዝና እንዲሁም ለኤችአይቪ ሊጋለጡ ይችላሉ። ለአባላዘር በሽታ፣ ለጉበት ቫይረስ በሽታ ሊጋለጡ ይችላሉ። እነዚህ ነው ለሕክምናዎች ለነጻ እንሰጣለን ማለት ነው። ይህም ብቻ ሳይሆን ተከታታይ የሆነ የስነ ልቦና አገልግሎት እንሰጣለን። ብዙ ጊዜ የስነ ልቦና ጉዳቱና ረጅም ጊዜ ሊቆይ ስለሚችል በቀጠሮ እየተመላለሱ የስነ ልቦና አገልግሎቱን ያገኛሉ። ከዛ ውጭ ምንድን ነው እንግዲህ መንከራተት አይጠበቅባቸው ገናል ለተወሰነ ቀን ማቆያም አለን፣ ለሶስት ቀን የሚሆን በተለይ ደግሞ አካላዊ ጉዳት ደርሶባቸው የመጡ ቤተሰብ ሳይኖሯቸው የመጡ ወይ ደግሞ ከቤተሰብ ጥቃት ደርሶባቸው የመጡ ሴቶችና ህጻናትን ለተወሰኑ ቀናት እዛ ሁለት አልጋዎች አሉን፣ እዛ እናቆያቸዋለን። ነገር ግን ከዛ በላይ መቆየት ካለባቸው ሼልተሮች አሉ፣ እዛ ሂደው ለረጅም ጊዜ ራሳቸውን ችለው የህግ ሂደቱም እስኪያልቅ ድረስ እዛ የሚቆዩበት ሼልተሮች አሉ። ወደዛ እንልካቸዋለን ማለት ነው። ምን ያህል ይመጣሉ ለሚለው እንግዲህ አሁን ባለው መረጃ መሰረት በቀን አምስትም ስድስትም እስከ አስር አስራ ሁለትም የሚመጡበት አጋጣሚ አለ። ነገር ግን አንዳንዴ ደግሞ አንድም ሁለትም ብቻ የሚመጡበት ሁኔታ አለ። ስለዚህ በወር ስናስቀምጥ ከመቶ አስራ አምስት እስከ መቶ ሀያ መደፈር አጋጥሟቸው የሚመጡ ሴቶችና ሕጻናት ይገኛሉ ማለት ነው። ምሳሌ ያለፉትን ዘጠኝ ወራት የሁለት ሺህ አስራ አራት ሪፖርት ለማስቀመጥ ወደ ስድስት መቶ ሰማንያ ስምንት ጥቃት ደርሶባቸው የመጡ ሴቶችና ሕጻናት አሉ ከነዚያ ውስጥ ከሰማንያ ስምንት ፐርሰንት በላዩ የሚሆኑት ከአስራ ስምንት በታች የሆኑ ልጆች ናቸው ማለት ነው። ከአስራ ስምንት በታች የሆነውም ደግሞ ብዙ የሚሆኑት ከአስር ዓመት በታች የሆኑ ከስድስት ዓመት እስከ ዘጠኝ ዓመት ያሉት ቁጥራ በጣም ብዙ ነው ማለት ነው አሁን እርስዎ እንደነገሩኝ እድሜያቸው ከአስራ ስምንት ዓመት በታቸው የሆኑ ልጃገረዶች እንዲሁም ደግሞ ይባስ ብሎም ከአስር ዓመት በታቸው የሆኑ ህጻናቶች ናቸው ለጥቃት የሚጋለጡት። ይሄ ከምን የመነጨ ነው? እንደ ጤና ባለሙያስ በምን መልኩ ሊቀረፍ ይችላል ብለው ያስባሉ? ጥቃት ደርሶባቸው የሚመጡት እንግዲህ አብዛኞቹ ህጻናት ናቸው። ይህ የሆነበት ምክንያት ብለን ለማጣራት ሞክረናል። ነገር ግን ይህ ነው የሚባል ምክንያት ማስቀመጥ አልቻልንም። ነገር ግን ብዙ ጊዜ ከፍ ያሉ ሰዎች ጥቃት ቢደርስባቸውም ወደ ሕክምና ተቋም የመሄድ ፍራቻ ስላለ፣ ህጻናቶች ግን ጥቃት በደረሰባቸው ጊዜ ለቤተሰብ ስለሚናገሩ ቤተሰብ ደግሞ ፈጣን እርምጃ ወስዶ ወደ እኛ ስለሚመጣ ሊሆን ይችላል ብለን እናስባለን። ነገር ግን ይህ ነው ህጻናቶች የበዙበት ምክንያት ምክንያት ነው ብለን ባንገልጽም እንዲሁም የምንገምተው ነገር ምንድን ነው? ህጻናቶች ብዙ ጊዜ ራሳቸውን መከላከል አይችሉም። አሁን አብዛኛው ጥቃት የሚደርስባቸው በእኛ ቦታ የቤት ሰራተኞች፣ እንዲሁም የጎዳና ተዳዳሪዎች እንደዚህ አይነት ጥቃት ይደርስባቸዋል። ነገር ግን ስፔችፊካሊ በዚህ ምክንያት ነው ጥቃት የሚደርስባቸው ብሎ መናገር ይከብዳል። እሺ፣ ጥቃት ደርሶባቸው ለሚመጡ ሰዎች ከሚሰጡ አገልግሎቶች መካከል የስነ ልቦና አገልግሎት አንዱ መሆኑን ነግረውኛል። ይሄ ስነልቦና አገልግሎትም ረዥም ጊዜ የሚፈጅ እንደሆነ ነው የጠቀሱልን። ይህንን ምን ያህል ሰዎች የምርም መጥተው ይከታተላሉ? አዎ እንግዲህ ስፔሻሊ አሁን በየህክምና ተቋማት አንድ ሰዎች ተደፍሮ በሚመጡበት ጊዜ ሾከስ የምናደርገው አካላዊ ምርመራው ላይ ነው። ነገር ግን አብዛኛው እንግዲህ ስፔሻሊ መደፈር ላይ ለረጅም ጊዜ የሚቆየው ይህ ስነልቦና ጉዳቱ በአንድ ጊዜ የሚቆም አይደለም። ምሳሌ ብነግርሽ ያህል የሆነች ልጅ አሁን ከአስራ አንድ አመት በኋላ በጊዜው ሰባት አመት ነበረች ከአስራ አንድ አመት በኋላ ወደ ሴንተራችን መጥታ ምን ችለናለች? ጎረቤታችን የነበሩ ተለቅ ያሉ ሰውዬ በልጅነቴ እንደዚህ ደፍረውኝ ነበር። ያኔ ለመናገር ፈርቼ ዝም ብዬ ነበር። አሁን ግን ጎረቤት ባየዋቸው ቁጥር ጀመርኩ ብላ ከአስራ አንድ አመት በኋላ የመጣች ልጅ አለች። ይህ የሚያሳየው ምንድን ነው? መደፈር አካላዊን እኛ እናክማለን፣ መድኃኒት ልንሰጥ እንችላለን። ነገር ግን የሥነ ልቦና ጉዳቱን ግን እድሜ ልክ አብሮን የሚቆይ ነው። ኢትዮጵያ ውስጥም ቦታ ሰጥተነው ነው ብዙ ህክምና አንሰጥም። እኛ ሴንተር አሁን አንድ የህክምና ባለ የስነልቦና ባለሙያ ብቻ ነው ያለን። ነገር ግን ከዛም በላይ መሆን አለበት። ስነልቦና አገልግሎት ቀንቀን ብቻ ነው ሀያ አራት ሰዓት ሊሰጥ የሚገባው ህክምና መሆን አለበት። ቁጥሩም በከፍተኛ ሁኔታ መጨመር አለበት። ማስተማርም በከፍተኛ ሁኔታ መተግበር መቻል አለበት ማለት ነው። ነገር ግን አዲስ አበባ ሰፊ ከተማ ናት። ለዚህ ከረጅም መንገድ መጥተው ይህን አገልግሎት ላይ ያገኙ የሚችሉበት ሁኔታ ስላለ ጀምረው የሚያቋርጡ አሉ ቤተሰብ ላይመቸው ይችላል እነሱም ደግሞ ማፈር ሊያጋጥም ይችላል እና በዚህ ምክንያት በተከታታይ እያገኙ ነው ብለው መናገር አይቻልም ከጤና አንጻር አንዲት ሴት ወይም ደግሞ አንድ ህጻን ተደፍረው ሲመጡ ምንድን ነው እሱ ማድረግ ያለባቸው ወላጆችም ሆኑ ምን ማድረግ አለባቸው ጥሩ ጥያቄ ነው በሰፊው አገልግሎት ከምንሰጥባቸው አንዱ የሆነው የህክምና አገልግሎት ነው አንድ ጥቃት ደርሶበት ወይ ደርሶባት የመጣች ሴት ልጅ እንግዲህ መማረግ አለባት ልክ ጥቃት እንደተፈጸመ በፍጥነት አካባቢዋ ባለ ጤና ጣቢያ ሊሆን ይችላል፣ ወይ ሆስፒታል እንዲሁ ወይ ደግሞ ፖሊስ ጣቢያ መሄድ ትችላለች። እኛ እያንዳንዱን ጤና ጣቢያ ግንዛቤ ማስጨበጫ ፕሮግራሞች እና ስልጠናዎችን ሰጥተናል። እንዲሁም ፖሊስ ጣቢያዎችም እንዲሁ እውቀቱ እንዲኖራቸው ተደርጓል እና አንድ ሰው ጥቃት ሲደርስበት በፍጥነት ወደ ዋን ስቶፕ ሴንተሩ መምጣት እንደሚገባቸው አስተምረናል። ለዚህ አንድ ሴት ጥቃት ልክ እንደተፈጸመባት በፍጥነት አቅራቢ ባለ ሄልስ ሴንተር ወይ ሆስፒታል መሄድ አለባት። ይህ ለምደው የምንጠቅመው ቅድም የጠቀስኳቸው የምንሰጣቸው ህክምናዎች አሉ። ድጋሚ ለመግለጥ የኤች አይ ቪ መከላከያ ህክምና አለ። የአባላዘ መከላከያ ህክምና፣ የጉበት ቫይረስና የእርግዝና መከላከያ ህክምና አለ። ከዛም በተጨማሪ የማህፀን መሰንጠቅ ምናምን ሊያጋጠም ይችላል። ከፍተኛ ደም መፍሰት፣ የተለያየ የሰውነት ጉዳት ሊያጋጥም ይችላል። እነዚህ ነገራቶች በፍጥነት በመጡበት ሁኔታ ህክምና ማስጠት እንችላለን ማለት ነው። ምሳሌ የኤች አይ ቪ መከላከያውን ኤች አይ ቪ መከላከያ ማለት ምን ማለት ነው? ጥቃት አድራሹ ኤች አይ ቪ በሽታ ሊኖርበት እና ጥቃት የደረሰባት ደግሞ እንደዚህ አይነት ነገር ባይኖርባት ከሱ ወደሱ እንዳይተላለፍባት የቻጊ መከላከያ ህክምና ይሰጣል። እንዲመጡ እመክራለን። ነገር ግን ቢቆዩ ቢቆዩ እንኳን ከአምስት ቀን በላይ መቆየት የለባቸውም። በዚህ ቀን መሀል ከመጡ ግን እንዳያደግዙ የእርግዝና መከላከያ መድኃኒት ይሰጣቸዋል ትላሉ። አንዳንድ ሰው ዘግይቶ ሊመጣ ይችላል። መመክረው ቢመጡ ሚመጡ ነው። አሁን ለዚህ በፕሮግራማቹ ማስተላለፍ የምፈልገው ምንድን ነው? ልክ ጥቃት የደረሰበት ሰው ወደ ጋንዲ መታሰቢያ ሆስፒታል፣ ወይ ሚኒሊክ ሆስፒታል፣ ጥሩነሽ ቤጂንግ ሆስፒታል፣ የካ አባዶ ሆስፒታል እንዲሁም አበበች ጎበና ሆስፒታል በአቅራቢያው በሚገኘው ህክምና ቦታ ሄዶ ይሄን ሁሉ አገልግሎት በነጻ ማግኘት ይችላል። ነገር ግን አሁን ቆይተው አመትም፣ ሁለት አመትም፣ ሶስት አመትም ወራትም ቆይተው ቢመጡ ግን ምንም ችግር የለውም። የሚገባቸውን አገልግሎት እንሰጣቸዋለን ማለት ነው። የህክምና የሚሆን የስነ ልቦና አገልግሎት ህዝብ ቢዘገይም እንዲመጡ መክራለን። ጨርሻለሁ። ጥያቄዎችን አንተ መጨመር ብትፈልገው ነገር ካለ ዶክተር። እሺ ሊጨምር ሰው እንግዲህ አሁን ምን አለ፣ አንድ ሰው ጥቃት ሲደርስበት፣ ስፔሻል ህጻናቶቹ ጥቃት ሲደርስባቸው ምን ያደርጋሉ? ለቤተሰብ በሚናገሩበት ጊዜ ቤተሰብ መቆጣት፣ አካባቢ ላለ ሰው መናገር የተለመደ ነገር እኛ ጋር አሁን ህጻናቶች ዘጠኝ አመት አስራ ሁለት አስራ ሶስት አመት ተደፍለው በሚመጡበት ጊዜ ምን ያደርጋሉ? የጎረቤተሰብ ተሰብስቦ ሰባት ስምንት ሆኖ ነው ጎርፈው የሚመጡት። ቤተሰብ እያለቀሰ በቃ ብስጭቱን ፊት ለፊት እያሳየ ነው የሚመጣው እና ይሄ ምን ያመጣል? ልጆቹ ወደፊትም እንኳን እንደዚህ አይነት ጉዳት ቢደርስ መደበቅን ምርጫቸው ያደርጋሉ ማለት ነው። መምከር የሚፈልገው ምንድን ነው? እንደዚህ አይነት ነገር ልጆች ደፍረው ለእናንተ እንደዚህ ሆንኩ፣ እንትና መካኝ እንደዚህ ያደረገኝ ብሎ በሚናገሩበት ጊዜ ልጆቹ ጋር ሪያክሽኖቻችንን ማሳየት የለብንም ያቀብለን ለብቻችን ሆነ ስሜታችን መግለቅ እንችላለን። ልጆቹ ጋር ግን ጎበዝ ምናምን ብላችሁ ወደ አቅራቢያው ጤና ጣቢያ ሕክምና ቦታ መውሰድ አለብን። እዚህ የተለመደው ነገር ሄዳ በምትናገርበት ፖሊስ ጣቢያም ሄዳ ስትናገር ፖሊሶች ከልጁ ጋር ታረቂ ምናምን የሚባል ግግር አለ። ና እንደዚህ አይነት ነገርን ታዲያ ፖሊሶችን ቢሆን የሚሰሙን ከእንደዚያ ነገር መታቀብና ልጆቹን እነሱ ደግሞ መንከባከብና ሁሉም እያልኩ አይደለም አንዳንድ ፖሊሶች ሁሉም የሚመለከተው ይህንን ፕሮግራም የሚሰማው ሰው በሙሉ አስፈላጊውን አስፈላጊ የሆነ እንክብካቤ ሊያደርግላቸው ይገባል ማለት ነው። አገልግሎት ሆን ኤቭሪቲንግ የምናገኘው ከሆስፒታል የተ ነው ከጋንዲ መታሰቢያ ሆስፒታል ነው የተለያዩ የሕክምና ቁሳቁሶች የምናገኘው። ነገር ግን ሆስፒታሉ ለብቻው ይህን ነገር ሊያስኬድ አይችልም። ጉዳት ደርሶባቸው ልብስ እንኳን መቀየር የማይችሉበት ሁኔታ ነው ያለው ደም በደም ሆና እዛው ሳሙና ሰተናት ልብሱን አጥባ የምታደርግበት ሁኔታ ነው ያለው እና ይሄ ደግሞ በጣም አስጨናቂ ነው። ስለዚህ ለሕብረተሰቡ ለሚሰማኝ ሰው አንድ ሰው ብቻውንም ሆነው ራሱ ይህን ማድረግ ፈልጋለው የሚል ካለ በጋንዲ መታሰቢያ ሆስፒታል ተገኝቶ መርዳት የሚችለውን መርዳት ይችላል። የሴቶች ጥናት መጠበቂያ ፓዶችን፣ እንዲሁም ውስጥ ልብሶችን ቀሚስም ሊሆን ይችላል ቲሸርት ያለው ምንም ነገር ቢያመጣ ጉዳት የደረሰባቸው ሰዎች እንሰጣለን ማለት ነው። ዶክተር እስማኤል ከጋንዲ ሆስፒታል ዋን ስቶፕ ወይም ደግሞ የአንድ መስኮት ክፍል ለነበረን ቆይታ አብዝቼ ነው ማመሰግነው። አመሰግናለሁ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል የዓለም አቀፍ ወጣቶችን ልምድ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትካተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በሁለ ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ወደ እናንተ ሲቀርብ የነበረ ወጣቶች ላይ ትኩረቱን የሚያደርግ መሰናዶ ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታም ስዩም፣ በድምፅና በምስል ምህንድስና ነው ደግሞ ኤልያስ አስማረ። እስካሁን ድረስ አብረን ነበርን። የነገሰው ይበለን በለን። መልካም ምሽት ይሁንላችሁ።